በተለያዩ አካባቢዎች የተነሱት ህዝባዊ ተቃዋሚዎች የተፈጸሙ ግድያዎችና ባሳለፍነው ወር የወጣው የአስቸኳይ ጊዜ አዋጅ ጎብኚዎችን አርቋል ነው የተባለው። የቱሪዝም ኢንዱስትሪው የሚቀጥራቸው የሚያስተዳድራቸው፣ እንዲሁም የንግድ ተቋማትና ግለሰቦችም ገበያቸው ማሽቆልቆሉን ይናገራሉ። ማርተ ቫንደር ቮልፍ ከአዲስ አበባ ያጠናቀረችውን የዚህን ዘገባ ዝርዝር ሄኖክ ሰማ ጊዜር ይዞ ቀርቧል። ኢትዮጵያ ለታሪካዊ ስፍራዎቹ ብቻ ሳይሆን ለመልክዓ ምድሯና በአፍሪካ ሰላምና ጸጥታ የሰፈነባት ሀገር ሆና በመቆየቷ ጎብኚዎች በሰፊው ይጎርፉባት ነበር። በሰሜን ኢትዮጵያ የሚገኙት የላሊበላ ውቅር ቤተ ክርስቲያኖች በሺዎች የሚቆጠሩ ጎብኚዎችን በየዓመቱ ይስባሉ። ከሶስት ሳምንታት በፊት የአስቸኳይ ጊዜ አዋጅ ከወጣ ወዲህ የጎብኚዎች ቁጥር ተመናምኗል። በላይነህ መንገሻ ተወልዶ ባደገባት ላሊበላ አስጎብኝ ነው። ከጥቅምት ወር ጀምሮ ጎብኚዎች ወደ ኢትዮጵያ ይጎርፉ እንደነበረ ያስታውሳል። በአንጻሩ ዘንድሮ በአንዳንድ የሀገሪቷ ክፍሎች በተከሰሱ ችግሮች የተነሳ አንዳንድ ጎብኚዎች ወደ ኢትዮጵያ ሊያደርጉት የነበረውን ጉዞ እየሰረዙ ነው። በላይነህ እንደሚለው ከሆነ ቱሪዝም ለበርካታ ሰዎች ቀጥተኛ በሆነ መልኩም ቢሆን በተዘዋዋሪ የኑሯቸው መሰረት የሆነ የገቢ ምንጭ ነው፣ በተለይ ለላሊበላ ከተማ ነዋሪዎች። በላሊበላ የተቃውሞ ሰልፎች አልታዩም። ሆኖም የጎብኚዎች ቁጥር በመቀነሱ የማህበረሰቡ ኑሮ ክፉኛ ተስተጓጉሏል። ብራም ፋን ሉንክስብሮክ በሙቃ አየር ተሞልተው በሰማይ ላይ የሚጓዙ በራሪ ፊኛዎች ጎብኚዎችን ኦሮሚያን እንዲመለከቱ የሚያስችል አገልግሎት ይሰጣል። የአስቸኳይ ጊዜ አዋጁ ከተላለፈ ወዲህ በርካታ የአየር ጉዞዎችን መሰረዙን ይናገራል። ጎብኚዎች ሁከት ወዳለባቸው ስፍራዎች የመጓዝ ስጋት እንዳላቸው ያስረዳል። እኛ ከመሬት ይዞታ ጋር የተያያዘ ምንም አይነት ስራ አንሠራም። ጎብኚዎችን በአየር ይዘን መተን መሬቱን እንደ ማረፊያ ብቻ ነው የምንጠቀመው ከዚያም የአየር ፊኛችንን አስነስተን እንመለሳለን። በምናርፍባቸው አካባቢዎችም ለገበሬዎች የማረፊያ ዋጋ እንከፍላለን። ለደንበኞቻችን ይህን ሁኔታ እየገለጽን ስራችንንም ለማስረዳት እንሞክራለን። ባለፉት አስርት ዓመታት ኢትዮጵያን የሚጎበኙ ሰዎች ቁጥር አሻቅቦ የቆየ ቢሆንም አሁን ያለው ሁኔታ ግን በስራው የተሰማሩን ያሳሰበ ሆኗል። ጎብኚዎች ሁኔታዎች ከተስተካከሉ በኋላም ለመመለስ ረጅም ጊዜ ይፈጅባቸዋል። በተለይ የዓለም አቀፍ የዜና ዘገባዎች በመቶዎች የተቆጠሩ ሰዎች ከተቃውሞ ሰልፎች ጋር በተያያዘ መገደላቸውን ሲዘግቡ፣ የዩናይትድ ስቴትስ መንግሥት ዜጎቹ እጅግ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ የሚያደርጓቸውን ጉዞዎች እንዲሰርዙ ማስጠንቀቂያ አውጥቷል። ስቲቨን ሪቸር ስካል ኢንተርናሽናል የሚባል ጉብኝት የሚያመቻች ድርጅት ሠራተኛ ነው። ያልተጣሩ መረጃዎች በፍጥነት መሰራጨታቸው ስለማይቀር መንግስታት ለጎብኚዎች መረጃ የሚያገኙባቸው ግልጽ የግንኙነት መስመሮችን መክፈት አለባቸው ይላል። ምሳሌ ያህል በምዕራብ አፍሪቃ የኢቦላ ቫይረስ በተከሰተበት ወቅት ደቡብ አፍሪቃን የሚጎበኙ ሰዎች በረራቸውን የሰረዙበት ሁኔታ ነበር። በአግባቡ መረጃ ባለማግኘታቸው ነው ይህ የሆነው። ከዚህ የምንረዳው ነገር ቢኖር ግልጽ መረጃ መስጠት ዋጋ ያለው መሆኑን ነው። በየአካባቢዎቹ የተከሰቱትን ሁኔታዎች በፍጥነት ለሰዎች ይፋ ማድረግና የታመነ የጸጥታ መረጃ መስጠት ወሳኝ ነው። ነገሩን ማለባበስ ግን ታማኒነትን ያሳጣል። በኢትዮጵያ የሚሰሩ የጉብኞች ኩባንያዎች እና ግለሰቦች ስራቸው ከሃምሳ ከመቶ በላይ መቀነሱን ገልጸዋል።